ጤናና አካባቢ። ካለፈው ታኅሳስ ወር አንስቶ የተለያዩ ሀገራት የኮቪድ-19 ክትባትን ይበልጥ ተጋላጭ ለሚሏቸው ዜጎቻቸው መከተብ ጀምረዋል። በአውሮጳ ቀዳሚዋ ብሪታንያ ስትሆን እስካሁን የእስራኤልን ያህል ክትባቱን ለዜጎቹ ያዳረሰ የለም እየተባለ ነው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? በኢኮኖሚ የጠነከሩት ሀገራት የተሻሉ ያሏቸውን የምርምር ውጤቶች ለዜጎቻቸው ለማዳረስ እየታገሉ ቢሆንም የተጠበቀውን ያህል የክትባት ምርቱ ገና አልተዳረሰም። ክትባቶች በረጅም ዓመታት ሙከራ ውጤታማነታቸው እየተፈተነ ፈቃድ እንደሚሰጣቸው ባለሙያዎች ይናገራሉ። የኮቪድ-19 ክትባት ግን በወራት ውስጥ መድረሱ እንዴት የሚል ጥያቄ ማስነሳቱ አልቀረም። የባለሙያ ማብራሪያ ያለን፣ አብራችሁን ቆዩ። ባለፈው ሳምንት ስለ ተዋሲያን በተለይም ስለ ኮቪድ-19 ለሚነሱ ጥያቄዎች በጀርመን ሀገር ላይፕስሽ ከተማ ሄሊዮን ክሊኒክ የውስጥ ሕክምናና በተዋሲያን የሚመጡ በሽታዎች ሕክምና ዘርፍ ባለሙያ የሆኑት ዶክተር ስንታየው አሰፋ ሰፋ ያለ ማብራሪያ እንደሰጡን ይታወሳል። ከዶክተር ስንታዮ ጋር ባደረግነው ቃለመጠይቅም የኮሮና ክትባትን አስመልክቶ ብዙዎች የሚያነሱትን ጥያቄ እኛም አንስተን ነበር። ለዛሬ ቀጠሮ የያዝ ነው። እንግዲህ አሁን ክትባት ነው ዋናው እያነጋገረ ያለው። ክትባት ምን ያህል ይረዳል? በዚህስ ፍጥነት ክትባት ማዘጋጀት እንዴት ተቻለ? ይሄ የብዙዎች ጥያቄ ነው። ምን ይላሉ እርሶ? ይሄ ትክክለኛ ጥያቄ ነው። እንግዲህ ክትባት ድሮ እንደምናውቀው ወደ አስር አመት ወደ ስምንት አመት እስከ አስራ ሶስት አመት የሚፈጅ ነገር ነው ያ ምንድን ነው ዋናው ፎከስ ሆኖ የሚሰራበት ስላልሆነ ነው። በአሁኑ ጊዜ ግን ዓለም ላይ ያለው ትልቁ እንደምናውቀው ይሄ ፓንዴሚክ ነው። በጣም ብዙ ገንዘብ ወጥቶበታል። በጣም ብዙ ጭንቅላት ያላቸው ሳይንቲስቶች፣ ብዙ ላቦራቶሪዎች በየሀገሩ ተረባርበዋል። ገና ኮቪድ የሚባለው ፓንዴሚክ ሲመጣ ነው የጀመሩት። አሁን አንድ አስራ ሁለት ወር ሆኗቸዋል። እና የነበሩ ቴክኖሎጂዎች ነበሩ። ለምሳሌ ፋይዘር ወይም ባዮንቴክ የሚባለው የራሱን የድሮውን ለካንሰር መድኃኒትነት ሊጠቀምበት ያለውን ቴክኖሎጂ ያንን ነው የተጠቀመበት። ሌላው ደግሞ ምንድን ነው ፕሮሰሱ ማለትም፣ ስተዲ ትራያሎቹ ቶሎ ቶሎ እንዲሄዱ ተደርጓል። መንግስትም የረዳው ነገር አለ። ገንዘቦች በጣም ነው የወጡት እና ይሄ ምክንያት ይሆናል ቶሎ ሊመጣን ያደረገው በአንድ አመት ውስጥ መጨረሻም፣ ደግሞ ሲፈቀድ አፕሩቫል ሲደረግ አፕሩቫሉ የተባለው ምንድን ነው? ኢመርጀንሲ ዩዝ ተብሎ ነው እንጂ እንደሌሎቹ ሌሎቹ በቃ ልክ ነው ይሆናል ተብሎ አያለ። ይሄ ሁሉ የሆነበት ምክንያት ነገሩ ሳይንስም ገና መቶ ፐርሰንት ስላላወቀው ሙከራ መደረግ አለበት ተብሎ በተወሰኑ ሰዎች ላይ ተሞክሮ የወጣ ነገር ስለሆነ ነው። ክትባቱን ከተከተቡ በኋላ በበሽታው የተያዙ ሰዎች እንዳሉ ይነገራል። ክትባቱ ያን ያህል የማይረዳ ከሆነ ምን ያደርግልናል? ገና ተጠንቶ ያላለቀ ብለው የሚከራከሩ አሉ። አዎ፣ ግን እንዴት ነው ክትባቱ መደረጉ? ጥቅሙ ዋናው ምንድን ነው? አንድ ሰው እንዳይታመም ነው። ያ ማለት ምንድን ነው? ቫይረሱ ሰውነታችን ውስጥ አይገባም ማለት አይደለም። ያ ሰው ኢንፌክሽን ወይንም ቫይረስ የመግባት ችሎታ አለው፣ የማስተላለፍ ችሎታ ሁሉ አለው። ያ ሰውዬ ግን አይታመምም ማለት ነው። እስካሁን ድረስ የታመሙ ሰዎች በስተዲ ላይ አልታየም። ከክትባቱ በኋላ ግን ቴስት ሲደረጉ እንደገና ቫይረሱ ሊገኝ ይችላል። ያ ሰውዬ የማስተላለፍ ችሎታ ስላለው፣ አሁንም ቢሆን ከተከተበ በኋላ ሌሎችን ሰዎች እንዳይጎዳ ፌስ ማስኩን ማድረግ ግዴታ አለበት ማንኛውም ሰው ያ የሚደረገው ደግሞ ምናልባት ሰማኒያ ፐርሰንት ህዝቡ ከተደረገ በኋላ ሊቀር ይችላል። ማለትም ኢንፌክሽኑ ሊመጣ ይችላል፣ አሁንም ትራንስሚሽንም ሊመጣ ይችላል። መታመም ግን ይቀንሳል። ይሄ ነው ዋናው ዓላማው። ክትባቶቹን አሁን የሚያወዳደሩ ሰዎች አሉ። አሁን እርሶ ያነሷቸው የባዮንቴክና የፋይዘር ረዥም ጊዜ ልምድ ያላቸውና ሲንተቲክ የሆነ ቅመማ የተደረገበት ነው የሚሉ አሉ። ሌሎቹን ደግሞ አስትራዜኒካ የመሳሰሉት ላይ ጥርጣሬ የሚያነሱ አሉ። ምን ማለት ይቻላል? እዚህ ላይ እንግዲህ ክትባቶቹ የተለያዩ አሰራር ዘይቤ አላቸው። ባዮንቴክ ፋይዘር እና ሞደርና የሚባሉት በጣም አዲሱን ለመጀመሪያ ጊዜ የታየውን የክትባት አይነት የሰሩ ናቸው። አስትራዜኒካ የሚባለው ከዩኬ የመጣው እና ከራሻ የመጣው ስፑትኒክ ቪ የሚባሉት አንድ አይነት አሰራር ነው ያላቸው። እነሱም ቢሆኑ በሌሎች ቫይረሶች ላይ ታይተዋል። ለምሳሌ በኤቦላ ቫይረስ ላይ ተሰርቶባቸዋል። ግን ኤቦላ ብዙ ቦታ ስለማይታይ አንዳንድ ሀገሮች ብቻ ነው ያንን ነገር የሚጠቀሙበት እና ክትባቶቹ አሰራር ዘይቤያቸው አዲስ አይደለም ግን ለቫይረስን በተመለከተ ለመጀመሪያ የወጡ እንደ የፋይዘሩ እና የሞደርና ናቸው። እና መጨረሻው ምንድን ነው በስንት ሰዎች ላይ ተሞክረዋል የሚባለው ጥያቄን ዋናው እና ብዙዎቹ በቂ የሰዎች መጠን ላይ የተሞከሩና ብዙ ሳይድ ኢፌክት ሳይኖራቸው ጥቅማቸው በዛ ያለ ሲሆን ብቻ ነው የተፈቀደላቸው። ጥቅማቸው ከስልሳ ፐርሰንት በላይ መሆን ያለበት ቢያንስ እና አብዛኞቹን ስንመለከት ከዛ በላይ ያላቸው ናቸው። ለምሳሌ ጂን ውስጥ ገብተው የሰውን ሴሎች ይጎዳሉ፣ የሚባለው ነገር ሁሉ ልክ አይደለም። ያው የሚገመተው ነገር ነው። ዋናው አላማቸው ምንድን ነው? የቫይረሱን ፕሮታይን ላይ ያሉትን ነገሮች እነሱን ሰርተው ሰውነታችንን ተከላካይ ሴሎች እንዲሰሩ ማድረግ ብቻ ነው እና ያ ነገር ደግሞ ከተከተቡ ሰዎች ላይ ብዙዎቹ ጋር እየታየ ነው። እንደው በክትባት ውስጥ አንዳንዶች እንደሚጠራጠሩት እንደ ቺፕስ አይነት ነገሮች ውስጡ አሉ እየተባለ ይነገራል እና እንደዛ ሆኖ መዘጋጀት ይችላል ክትባት? አይችልም። አዎ እንግዲህ አሁን ለምሳሌ ማጠቃላይ ሜዲሲንን ስንወስደው ወደ አርባ ሺህ መድኃኒቶች አሉ፣ ብዙ በሽታዎች የሚሆኑ አንድ ሰው ያንን ነገር ከተጠራጠረ እነዚህም አርባ ሺህ መድኃኒቶችን መጠራጠር አለበት ማለት ነው። ሳይንስ የራሱ አሰራር አለው። ያንን ነገር ሰው ካመነ ነው የሚወስደው። ደግሞ የጤንነት ችግር ሲመጣ መውሰዳችን አይቀርም እና ይሄም ክትባት እንደዛው ነገር ነው እና ውስጡ ገብቶ የሚያየው ያው የሰራው ሰው ነው እና ከሰሩት በኋላ ስታንዳርዳይዝ አድርገውት በፋብሪካዎች በየቦታዎቹ ካምፓኒዎቹ ይሰሩታል። እና ይሄ የሚባለው መጀመሪያ የሚባለው ኮንስፓይረሲ እንደሚባለው አይነት ነው። በጣም ከእውነት የራቀ ነገር ነው። ክትባት እስካሁን ድረስ ሜዲሲን ውስጥ ከሚታወቁት ስራ ሜዲሲን ውስጥ ትልቅ ነገር ተሰርቶ በሽታዎችን የተቆጣጠርንባቸው ነገሮች ነው። ለምሳሌ እንደ ኩፍኝ አይነቶች በሽታዎች ክትባት ባይኖር ኖሮ ብዙ ሰው ይገሉ ነበር። እና ክትባት ማለት በጣም ጠቃሚ ነው። መጨረሻው የራሳችንን የመከላከያ ሴሎችን አነቃቅቶ ያ በሽታ እንዳይመጣ ማድረግ ብቻ ነው። እንዲህ አይነቱ ጥርጣሬ ግን ከየት መጣ ይላሉ ይሄ የሚመስለኝ ያው እንግዲህ ብዙ አይነት የሰው አስተሳሰብ አለ ሌሎች ሰዎችም ነበሩ በፊትም ክትባት የማይፈልጉ ለምሳሌ የኩፍኝ በሽታዎችም ክትባት የማይፈልጉ አሉ ምክንያቱም ሌላ ነገር አለበት ወደፊት የሆነ በሽታ ያመጣብኛል የሚሉ አሉ ግን ያው ሜዲሲን ውስጥ እንደምናውቀው አንድ ሰውን ማስገደድ አይቻልም ግን ጥቅሙን በጣም ስለሚያስበው ሰው ብዙ ልጆች ለምሳሌ ካልተከተቡ የማደግ ችሎታቸው በጣም ትንሽ ነው እና አሁን አፍሪካ ውስጥ ብዙ ተላላፊ በሽታዎች ስላሉ ካለ ክትባት ቢሆን ኖሮ የሞቱ መጠን በጣም ይበዛ ነበር። እና ክትባት ጥሩ አይደለም ብሎ የሚናገር እንግዲህ የራሱ አስተሳሰብ ነው፣ ግን ሰውንም ይጎዳል ሲመስለኝ፣ ይሄ ነገር ኮንስፓይረሲ ከሚባለው ውስጥ ይጠቃል። ይሄንን ነገር የማይፈልግ ሰው ሌላ መድኃኒትን መውሰድ የለበትም ነው ብዬ የምገምተው። ምክንያቱም ክትባት ያው ብዙ ስራ ስለሰራ እስካሁን ድረስ እንግዲህ የተለያዩ ጥረቶች እየተደረጉ ለምሳሌ አፍሪካ ውስጥ በባህላዊ መንገድ መድኃኒት ለማዘጋጀት እንችላለን፣ ላቲን አሜሪካ ውስጥም እንደዚሁ እና እንደው ይሄ ነው የሚባል መከላከያ ይኖረዋል ብሎ በአሁን ሰዓት መገመት ይቻላል። ኮቪድ አስራ ዘጠኝን ከክትባቱ ሌላ ከክትባቱ ሌላ ቫይረሱን የሚገድል መድኃኒት እየተፈለገ ነው። አንቲባዮቲክሶች ባክቴሪያዎችን እንደሚገሉት ሁሉ ይህን ቫይረስ ደግሞ የሚገድል ሪሰርች እየተደረገ ነው። በጣም እሱ እስካሁን ድረስ አልተገኘም። የተገኙት ነገሮች ምንድን ናቸው? ከታመመ ሰው ለምሳሌ የተሰራውን አንታይቦዲ ወስዶ ሰው ላይ መስጠት፣ እንደዚህ አይነት ነገሮች እየተሰሩ ነው። ግን ታርጌተድ ሆኖ ራሱን ቫይረሱን የሚመታ እስካሁን ድረስ አልተገኘም። ቢገኝ ደግሞ የሚሆነው በጣም አይን በማይታይ በትንሽ ነገር የተሰራ ነገር ነው የሚሆነው፣ እንጂ በባህላዊ ነገሮች የሚሆን ነገር አይመስለኝም። ምክንያቱም ባህላዊ ነገር እንደምናውቀው ተለቅ ያለ ነገር ነው። ቫይረሱ በሴል ሌቭል ላይ ያለ ነገር ነው፣ ያ የማይታይ ነገር ነው። የእሱን ስትራክቸር አውቆ ከዛ ወዲያ ያንን ስትራክቸር የሚያፈርስ ወይንም ያ ቫይረስ ወደ ሴል እንዳይገባ የሚያደርግ መድኃኒት መሆን አለበት። ይሄም ደግሞ እየተጠበቀ ነው። ግን ገና በጣም ጊዜ ይፈጃል፣ እስካሁን ድረስ አልተገኘም። እንደው ዶክተር ስንታየው ያላነሳ ነው ማብራሪያ ቢሰጡበት የሚሉት ነጥብ ካለ እድሉን ልስጦ። አዎ እንግዲህ አፍሪካ በአጠቃላይ እንደምናየው በአሁኑ ጊዜ በክትባቱ በጣም ወደ ኋላ እየሄደ ነው። ሌላው ቀርቶ እነኚህ ያደጉት ሀገሮች ክትባቱ ቶሎ ይደረጋል ብለው ገምተው ነበር፣ ግን እንደታሰበው አይደለም። አንደኛ ክትባቱን የሚሰሩት ካምፓኒዎች የመስራት አቅማቸው ትንሽ ሆኗል። ሁለተኛ ክትባቱን ማካሄዱ ራሱ በጣም ትልቅ ሎጂስቲካል ፕሮብሌም አለው። እና ቢሆንም አሁን አፍሪካ ሊመጣለት የክትባት አይነቶች የተወሰኑ ፋክተሮችን መያዝ አለበት። ለምሳሌ በሙቀት አካባቢ ሊጓጓዝ የሚችል አንድ ተሰጥቶ የሚበቃ ክትባት ቢሆን ለአፍሪካ በጣም ይመረጣል። በጣም በማስ ፕሮዳክት የሚደረግ ወደ ቻይና አካባቢ አሁን እየተሰሩ ናቸው። ምን ያህል ኢትዮጵያ ውስጥ በአሁኑ ጊዜ የክትባቱ ዘመቻ ወይም ፖሊሲ ወጥቶ እንቅስቃሴ እንደሚደረግ ገና ይመስለኛል። ችግሩ ምንድን ነው፣ እያንዳንዱ ሀገር ናሽናሊቲ እያበዛ ነው። ኢውሮፕ፣ ለራሱ እስራኤል፣ እንደምናውቀው በጣም ቀድማ ወደ ሀያ ስምንት ፐርሰንት ሰዎቿን ከትባለች። ይሄ የሚያሳየው እያንዳንዱ ሀገር ለራሱ ማሰብ ጀምሯል። በሽታው ግሎባል ቢሆንም አንዱ ሀገር ከትቦ ካልጨረሰ ያ ቫይረስ ዓለም ላይ ይቀራል ማለት ነው እና ይህን እንግዲህ ሁኔታ አፍሪካ ቶሎ ብሎ ነገሮቹ ላይ መድረስ እንዳለበት ነው የሚሰማኝ። የክትባቱን መዳረስ በሚመለከት ዶክተር ስንታየሁ አሳሳቢ ብለው ያነሱትን ነጥብ የዓለም የጤና ድርጅትም ቀደም ብሎ የበለጸጉት ሀገራት ለራሳቸው ዜጎች ቅድሚያ ሰጥተዋል በሚል ተችቶ ነበር። አድማጮች ከዶክተር ስንታየሁ ማብራሪያ ጥቂት ለማይባሉ ጥያቄዎቻችሁ ምላሽ እንዳገኛችሁ ተስፋ እናደርጋለን። ለጊዜያቸውም ምስጋናችን ይድረስ። ሸ የለገሰ ነኝ። ሰላም ሁኑ።